the voice of America። ጨለንቆንና ሻምቡን ጨምሮ በኢትዮጵያ የተለያዩ አካባቢዎች ሰሞኑን ሕይወት የጠፋባቸው ግጭቶች መካሄዳቸውን እየዘገብን እንገኛለን። ለዛሬ ሰሎሞን አባተ ተከታዩን ይዘው ቀርቧል። በጨለንቆ ከተማና በአካባቢዋ ሰሞኑን ተፈጥሯል የተባለው ችግር የተነሳው የከትናንት በስቲያው እሁድ ከጨለንቆ ወጣ ብላ በምትገኝ ሰርከማ የምትባል ከሶማሌ ክልል ጋር አዋሳኝ በሆነች ቦታ ላይ የሰፈሩ የታጠቁ ኃይሎች በአካባቢው ነዋሪ ላይ በከፈቱት ድንገተኛ ጥቃት አንድ ሰው መገደሉን ተከትሎ እንደሆነ የጨለንቆ ከተማ ነዋሪ ነኝ ያሉኝን አንድ ሰው አነጋግሬ ነግረውኛል። ከሰርከማው ጥቃት በኋላስ ምን ሆነ? ከዛ እዛ ጋ የነበሩት ሚሊሻዎች ነበሩ ከአንድ አርባ እነሱም መከላከል ሞክረው ነበረ። ሚኒሻዎቹ እሺ። ቀበሌ ሚኒሻዎች። እሺ። ከዚያ ከበት መከላከል የመከላከል ቶክስ ሲከፈት እንደገና እነሱ ተመልሰው፣ እሺ፣ ከትንሽ ደቂቃ ወይም ደግሞ መከላከያ ደግሞ መቶ ገባ ማለት ነው ከኋላ ማለት የኢትዮጵያ መከላከያ ሀይል ማለት ነው። እሺ። መቶ ከኋላቸው ገባ። ከዛ በዛ ቶክስ ልውጡ አንድ የገጠሩ ነዋሪ ገበሬ አህመድ መሀመድ ሀሰን የሚባል ረ ህዝቡን ሸሸ። ከዛ ሸሸ ወደ ጨለንቆ ከተማ ሁሉ ሸሸ ማለት ነው እሺ የዛን ቀን ሁኔታ በዚያ በቃና በሚቀጥለው ቀን የጨለንቆ ከተማ ውስጥ የሚኖሩ ለቄዎችና ወጣቶች ማለት ለሜታ ወረዳ አስተዳዳሪ ቢሮ ድረስ ሄደው ህዝባችን እዛ ሰርቶ ማላኝ እና ስለዚህ እዛ ያለው ምንሻ መሰራ ሚሆን የለውም። ስለዚህ እርዳታ አይደረግም ወይ ያስጠብቅ ብሎ ጠየቁ። ልጆች ከትናንትና ወዲያ ሰኞ ማለት ነው ይሄንን ያደረጉት ጠየቁ። እዛ ሚሰሩ ማለት አስተዳደሪቹ ማለት ማለት ምንም ለዚህ ሰዎቹ ግን እዛ ላሉት ሚኒሻዎች እርዳታ ምናምን ይዘው ለመሄድ በሚሰማዱበት ጊዜ መከላከያ ሴት እንደመጣሳውትም መጥቶ በልጆቹ ላይ ተኩስ ከፈተ። ለቆ ከተማ ውስጥ ማለት ነው፣ ሰልፍ በወጡት ላይ አዎ። እዛ ጋር ልጆቹ ተሰብስበዋል እንጂ ሰልፍ ከዛ ሰዓት ድረስ አልወጣም። ሚኒስትር ሆክስ ያሉት በጣና መከላከያ ዲሴ የሚባል ቦታ ነው። ምን ያደርጋሉ? በጉዛ ጉዛ ማለት በጋራ እንደዚህ እየተረዳዳ ማሽላ ለመቁረጥ ማለት ነው። እዛ እንትን ያሉ አሉ። እነሱም በስናይፈር ማለት ነው። ሰባት ሰዎችም እዛ በተቀመጡበት ስር በተቀመጡበት ስር ሰባቱን ገደሉ። ዲሴ ይባላል። ማለት እዛው ከተማ ጎን ነው ያለው። ገጠር ነው ግን አሁን እኛ ገበሬዎች ምንም ነገር አያውቁም። በዚ ምንም ነገር የሰሙትም ነገር የለም። ሰልፍ መውጣቱንም ከተማ አያውቁም። እነሱ ማሽላ ለመቁረጥ ለመቁረጥ ስር ቁጭ ብሏል። ከዛ መንገድ ላይ አስፋልት መንገድ ላይ ቆቦ ፊትለፊት እንዲታ ከተማ የገጠር ቀበሌ ውስጥ ሰዎችን በአንዳንድ በአንዳንድ ይለቀሙ። እርስዎ ይሄንን ከየት ሰሙ? ይሄንን አሁንም እየነገሩኝ ያሉትን እንዴት አወቁ? እኔ እዛ ነበርኩ፣ ከተማ ውጭ ነበርኩ። እሺ። እዛው ከተማ ውጭ ያለንከ ነበር። ከዛ ከማዶን የሚጫጫው ድምፅ ስንሰማ ወደዛ ሄድን ማለት ነው። ከዛ ስንጠይቃቸው ከየት እዛው እዚህ መኮን መፋስና ምለ ስንጠይቅ፣ አይደለም ከመኪና መንገዱ ላይ ነው ወደ ቢሮ ከዛ የተረፉት ደግሞ ያው እንደዚህ ተኝተው መሬት ላይ ተረ ተኝተው ነው ያመለጡት። ስናይፈር መንበታቱ ያው እነሱ ዜፋ ተናል ለምሳሌ በጣም ጭንቅላታቸው ተበተነ ወድቀው እንዳለ ከጀርባ የወጣ እንደዚህ እንደዚህ ነው። እኒሁ የጨለንቆ ከተማ ነዋሪ እና የሰርከማውንም አደጋ በአካባቢ የተፈጠረውን ሁኔታ ታዝብ ያለው የሚሉት እማኝ አደጋውን የጣሉት የሶማሌ ልዩ ፖሊስ ኃይሎች ናቸው ብለውኛል። በእርግጥ ይህንን ክስ ከሶማሌ ክልል ባለሥልጣናት ለጊዜው ማረጋገጥ አልቻልንም። የምስራቅ ሐረርጌ ዞን የኮሚዩኒኬሽንስ ጽህፈት ቤት ምክትል ኃላፊ ወይዘሮ ፈዲላ ዳውድ ማምሻውን ለኦሮሚኛ ዝግጅት ክፍላችን ባልደረባ ለጃለን የገመዳ ከሰጧት መግለጫ ቀንጭቤ ላሰማችሁ ራያን ኢትሰብየ ንቡ ለሚጎን ቁጠሸኒ ገላፈተኒ ጅረንደችር ኩኒ ዳን ጋዎጅን የሀገር መከላከያ ሰራዊት የ አስራ አምስት ዜጎቻችንን ህይወት አጥፍቷል። ይህ ከድንበር ጋር የሚያያዝ አይደለም። ወጣቱም ይሁን ሌላው ህዝብ የመብት ጥያቄውን እያቀረበ ሳለ ነው የተገደሉት። ይህን ችግር ለመፍታት የኦሮሚያ ክልል መስተዳድር ከሶማሌ ክልል ጋር በተለያዩ ጊዜያት ስምምነቶች ሲፈርም ነበር። ችግሩ ለ12 ዓመታት የዘለቀና በ1997ቱ ውሳኔ ህዝብ መሰረት የድንበር ችግሩ እንዲፈታ ከተወሰነ ወዲህ ሁኔታዎች እየበለጠ እየከፉ ሄደዋል። የተሰለፉትን ወደ ቤታቸው ከመመለስ ይልቅ ብለዋል። አክለው ወይዘሮ ፈዲላ ዳውድ የመብት ጥያቄ በሰላማዊ መንገድ ስለጠየቁ ብቻ እንዲህ አይነት ዘግናኝ እርምጃ በተለይ በቀበያቸው ውስጥ በእርሻ ላይ በነበሩ ሰባት ገበሬዎች ላይ መውሰድ መተኮስና መግደል ያሳዝናል ብለዋል። ከተገደሉት ሌላ አስር ሰዎች መቁሰላቸውን በተለያዩ ሆስፒታሎች እየታከሙ መሆናቸውን የዞኑ የኮሚዩኒኬሽንስ ጽህፈት ቤት ምክትል አራፊ ወይዘሮ ፈዲላ ዳውድ ለቪኦኤ ገልጸዋል። የግጭቱን መንስኤም እንደሚከተለው ያስታውሳሉ። ናማ መቃን ሳ አህመዲን አህመድ ሰንጀደም አህመድዲን አህመድ ሀሰን የሚባል ሰው በተፈጠረው የድንበር ግጭት በልዩ ኃይል ተተኩሶበት ህይወቱ ስላለፈ ጨለንቆ ውስጥ ያለው ህዝብና ወጣት በድንበር ግጭት የህዝባችን ማለቅ መቆም አለበት የሚል ጥያቄ ነበራቸው። የአገር መከላከያው ሰራዊት ከከተማ ውስጥ ምን ይሰራል? የድንበር ግጭት ባለበት፣ ህዝባችን እያለቀ ባለበት ቦታ ቢያንስ ቢያንስ ልዩ ፖሊስን መከላከል እንዴት አቃተው? ብለው የተቃውሞ ሰልፍ ወጡ። በሌላ በኩል ሁለት የትግራይ ተወላጅ የሆኑ ተማሪዎች ከትናንት በስቲያ ምሽት በተገደሉባት የሆሮ ጉድሮዋ ከተማ ሻምቡ ሁኔታው ዛሬ ምን ይመስል ይሆን? ለመሆኑ በተማሪዎች መካከልስ እንዲህ አይነት የዘር መካረርና ልዩነት ስር ሰዶ ያውቃል? ከዩኒቨርሲቲው ባልደረቦች አንዱን አነጋግሬ ነበር። ጥሩ ሪሌሽን ናቸው የነበራቸው ተማሪዎች እርስ በራሳቸው የተከሰተው እንዳልኩት ከዛኛው ግድያ በኋላ ነው። ሰለሞን ከየትኛው አደግራቱ ግድያ ከተፈጸመ በኋላ ተማሪዎች ከተለያዩ ሚዲያ በመስማት ነው። ይህን ድርጊት አማራና ኦሮሞ አንድነን በሚል ያለው ልጁ ተናግሯል፣ ነው የሚባሉ አንደኛው ማቱ አጎስ ምን ብሏል? ስታላ ነበር አሉ ከነዚህ ጋር ይሁን አይሁን አይዶ ነው አሁን ከታሰሩት ጋር መሆኑን እርግጠኛ አይደለሁም። ለመሆኑ ይህንን ሁኔታ ለማርገብ ለማግባባት የተደረገ ምንም ጥረት አልነበረም። በዩኒቨርሲቲ ውስጥ ይሄ ሁሉ ማታውን ሆኖ ተማሪዎች አምስት ሰዓት አካባቢ ይሄ ድርጊት አንደኛው ሟዋች እንደዛ ብለዋል የተባለ መንግ ከዛ በፊት ስላልተፈጸመ ይሄ ነገር ተከስቷል ብያለሁ። አሁንም ሌላ ደግሞ የግቢው ደህንነት ተጠሪ ተብሎ የተሾመው ማለት ነው እሺ ይሄን ጉዳይ ቀስቃሾችን ትጠቅማለህ አለዛ ታሰራለህ፣ ምናምን ተብሎ ታስሮ ነው የወጣው አላየውም። ከዛ በኋላም ሌላ ህይወት እንዳይጠፋ ህይወትን ለማዳን ላይ ስራ ላይ ነበርኩኝ እንጂ ማን እንደነበረበትም አሰብ ያላወቅኝም። ስድስት ሰዓት ላይ ተቀርቼ እጄ ብሎ ከስሮ ነው ትናንትና ወደ አስራ ሁለት ሰዓት አካባቢ የወጣው ማስራ ነጋሽ የሚባለው የደህነት ጠቅር ነው። ዛሬስ እንዴት ዋለ ግቢው? ምንም ተማሪ ዛ ግቢ ውስጥ የለም፣ ወጥተዋል። አዎ፣ ካምፓስ ውስጥ ምንም ተማሪ የለም። ለምን? ዛሬ ግን ከነቀምት አካዳሚክ ቫይስ ፕሬዚዳንቱ አቶ ድንኳና የሚባል ዶክተር ድንኳና የሚባል መጥቶ ስብሰባ ቀርተውን፣ ነገ ተማሪዎችን ዶርም እንዲገቡና ትምህርት እንዲጀመር ከባቢ ወደ ሴፊል ወደ ሆነ ወደ ነባሪያዊ ሁኔታው እንድመለስ የበትምህርትን ጥረት እንድናርግ የምል አዝማማያ ላይ ተማሪዎቹ። ለምንድን ነው ዛሬ ያልገቡት? ፈሩ ተማሪዎች ፈሩ። ትናንትና ከትናንት እንደነገርኮትም ወታደር ከስንታ ስኳር ፋብሪካ ሆነች አቶ ስለሞን ከዛ ፌደራል ፖሊሶች መጥቶ ነበር። እሺ ተማሪው እነሱን ፈርቶ ይገሉናል ብሎ እንዳሉ ወጥቷል። ሌላው ወደ ዘመድ ሄደዋል። ሲያሳያል ቶቹ መፍራሽ ምናምን ብዬ ያሳደርኳቸው ማታ፣ የአማራም የኦሮሞም የጋደሩ ራስ ጊዜ ነበሩ። ማታ አዳሪ ተማሪዎች ሁሉ ማደሪያዎቻቸውን ጥለው ወጥተዋል ነው የሚሉኝ። በጣም ወጥተዋል። ባዶ ነው፣ ዩኒቨርሲቲው ባዶ ነው፣ ምንም ባዶ ነው። ትናንትና ጉርሲን ተማሪዎች ናቸው። እዚህ የዛ አካባቢ ተማሪዎች ወንዶች ናቸው። ቶች ማፈርቶ ከግቢ በጊዜ ነው ለቅቡ። ሻምቦ ለመሆኑ ምን ትመስላለች አሁን ሻምቦ? አሁን ከተማ አካባቢ መብራት አለ። ወደ ዩኒቨርሲቲ አካባቢ ሆስፒታሉ አካባቢ መብራት የለም። ከትናንት ጀምሮ ነው የጠፋው። አሁን የአካባቢው ሰው ስጋት መከላከያ ይመጣል። ትናንትና እንዳለ ጨለንቆ ላይ ብዙ የኦሮሞ ተወላጆች ሞተዋል። አደግራት ላይም ብዙ አማራና ኦሮሞ ብሄር ሞተዋል። እነዚህ ሁለቱ ሰው ግን ሚዲያዎች ትናንትና ሲያራግቡ ነበር። ወታደሮች ግኝት መጥቶ ፈደራልና መከላከያ መጥቶ ሌላ እርምጃ ይወስዳል የምል ግዛ ግን እስካሁን ድረስ የታየ ግጭት ወይም ሌላ ሁኔታ የለም። ከውጥረትና ከስጋት በስተቀር ምንም ሌላ ግጭት የለም። ዛሬ አልነበረም። እዚህ አካባቢ ከሩቅ ቦታ መጡት የአማራ ልጆችም ኦሮሞ የሆኑ ተማሪዎች ይዘው ገፍተው ወደ ዘመዶቻቸው አሰክቶ ያኛ እንደዛ አይነት ትብብር ነው ያለው። ተማሪዎቹ ሌላ ነገር እንዳይሰማቸው፣ ባዳነት እንዳይሰማቸው የተቻለንን አይሉሉ እያደረግንላቸው ነው እንግዲህ ከአማራ የመጡ ተማሪዎች ወደዛ ሄዱ ሲሉ ከሌሎች አካባቢዎች የመጡ ተማሪዎች የትግራይ ተማሪዎችን ጨምሮ ምን ሆኑ? እነሱ የት ሄዱ? እዚ አካባቢ ያሉ ሰዎችም ቤተክርስቲያንም ተባብሯቸው እነሱንም ተቀብሏቸዋል። የአካባቢው ሰው ነው ያስተናገዳቸው። የተቀበላቸው ሰው በቃ ቤተክርስቲያን ነበሩ፣ ጫካም ያደሩ ነበሩ፣ እዛን ቀን ሸሽቶ ማለት ነው። ከዛ በኋላ እዚ አካባቢ ያለው ሞር አማራ ይበዛል። ዩኒቨርሲቲው የዱሮ ስል አካባቢ ያለው እና ህብረተሰቡ አንድ ነን ከበላይ ያሉት ቲፒልፎች ናቸው እነኛ ቲፔለፎ ተባለት ነ ለዚህ ጉዳይ ያደረጉን እና አንድንን በምል ነው ህዝቡ ሌላ ትግሬ ለይቶ ግን አላደረጉም። አንድ ላይ ከዛኛው ህይወት ያለፈ በኋላ ሌላ በሌላ በኩል ደግሞ የአምቦ ከተማ ነዋሪ የሦስት ቀናት አድማ ላይ ነው ያሉኝን አንድ የከተማይቱን ነዋሪም አነጋግሬ ነበር በአምቦ ከተማ በጨላንቆ ወረዳ ላይ ከሀያ በላይ ወገኖቻችን በመከላከያ ሰራዊት የተገደሉበትን ለሶስት ቀን ለማስታወስ ነው። የአዘን መግለጫ የሚባል ነገር አለ። የስራ ማቆም አድማ አድርገን ቤት ሆነን እነሱን ለማስታወስ ለሶስት ቀን ጥሪ ባምቦ ተደርጓል። ከመቼ ጀምሮ ነው ይሄ አድማ የተጠራው? ከሮብ ጀምሮ እስከ አርብ፣ ከዛሬ ጀምሮ ነው ማለት ነው ከዛሬ ጀምሮ ነው። አሁን ራምቦ ከዛሬ ጀምሮ ሆቴሎች ዝግ ናቸው፣ ባንኮች ዝግ ናቸው፣ ሱቆች ዝግ ናቸው፣ ትራንስፖርት አገልግሎት ተቋርጧል። ተጀምሯል፣ ማለት ለሶስት ቀን ያበራ ቤታችን ሆነን በመከላከያ ሰራዊት በድፍ የተጨፈጨፉ ወገኖች ስመለሳዎች ሀዘን ላይ ነው። የመንግስት መስሪያ ቤቶችስ ክፍት ናቸው? በከፊል ዝግ ናቸው። ሰራተኞች ሰርቶ ያደረግ ገብተዋል። የመከላከያ ሰራዊት እንዳለ ዲዎ በፓትሮል ነበር ትናንሽ ሲቃ መኪናዎች አሁን ግን የአምቦ ዩኒቨርሲቲ ተማሪዎች ተቃውሞ በማሰማታቸው ወደ አካባቢው በተሰማሩ የክልሉ ፖሊስና ፌዴራል ኃይሎች መካከል ተኩስ የቀላቀለ ግጭት መፈጠሩን ነው የነገሩኝ እኚሁ እማኝ። ለስልክ መስመሮቹ ጥራት ይቅርታ ጠይቃለሁኝ። በቅድሚያ የኦሮሚያ ፖሊስ በዚሁ የአምቦ ችግር ውስጥ እኛ እናረጋጋዋለን ተውልን ሲሏቸው የተማሪዎቹን ተቃውሞ ማለት ነው። የፌዴራሉ ፖሊስ ኃይሎች አትግቡ ብለው ተኩስ እንደከፈቱባቸው በግጭቱ የሞተና የቆሰለ መኖሩን መስማታቸውን፣ አንዲት የዘጠኝ ዓመት ሕፃን በጥይት ተመታ ሆስፒታል እንደምትገኝ ነግረውኛል። በሌላ ዜና ደግሞ በሰሜን ወሎ ውርጌሳ አካባቢ ተፈጥሯል በተባለ ግጭትም እንዲሁ ችግር መኖሩን ሰምተናል እየተከታተልን ነው እናደርሳቸዋለን ዘገባውን ስርዓት ሙሉ በሙሉ ከመፈራረሱ አስቀድሞ የዩናይትድ ስቴትስ መንግስት ሁሉንም ወገኖች የሚያሳትፍ ጉባኤ አዘጋጅቶ አዲስ ዲሞክራሲያዊ ስርዓት እንዲዘረጋ ይሸመግል ዘንድ ለመጠየቅ የህወሀት አመራር በጥብቅ ሊያስብበት ይገባል ሲሉ የቀድሞ አምባሳደር ሄርማን ኮሀን ዛሬ በትዊተር ባወጡት መልእክት አሳስበዋል